ሰላም፣ ጤና ይስጥልን የተወደዳችሁ የዓለም አቀፉ የአድቬንቲስት ሬዲዮ አድማጮች ስርጭታችን ለተወሰነ ጊዜ ተቋርጦ ነበረ በቴክኒክ ጉዳይ። አሁን ግን እግዚአብሔር የተመሰገነ ይሆን፣ ጸሎታችንን ሰምቶ የእናንተንም ጸሎት ሰምቶ እግዚአብሔር ፕሮግራሙን እንደገና እንዲቀጥል ስላደረገ እግዚአብሔርን እጅግ አድርጌ አመሰግናለሁኝ። በእውነት ከእኛ ጋር ሆናችሁ በጸሎት ስትቃትቱ የነበራችሁ አድማጮቻችንን እጅግ አርገን እናመሰግናችኋለን። እግዚአብሔር ጸሎታችሁን ሰምቶ በጣም የምትወዱትና በየጊዜው የምትከታተሉት ይህ ግሩም ድንቅ የሆነ የመንፈሳዊ ፕሮግራም እንደገና እንዲቀጥል እግዚአብሔር ፍቃዱ ስለሆነ እግዚአብሔርን እጅግ አርጌ አመሰግናለሁ። አድማጮቻችን እንግዲህ ከነገ ጀምሮ በተስተካከለ ሁኔታና ወቅታዊ በሆነ መልእክት እንዲሁም በየቀኑ የሚቀርቡትን መልካም የሆኑ መልእክቶችን ይዘን እንቀርባለን። በዚህ ደግሞ እጅግ በጣም ደስ እንደምንሰኝ ምንም ጥርጥር የለውም። እናንተም በመከታተል በመደወል እንደገናም ደግሞ በማበረታታት አብራችሁን ስለነበራችሁ ወደፊትም አብራችሁን ስለምትዘልቁ በጣም እጅግ በጣም እናመሰግናቸዋለን። እንግዲህ ፕሮግራማችን በመጀመሩ ምክንያት በጣም ደስ ብሎናል። የዚህ የአድቬንቲስት ሚዲያ መሪ የሆኑትን አቶ ምህረት ዳኘን በመስመር ላይ እንግዲህ እንዲፈልጋቸዋለውኝ፣ እሳቸውም ለአድማጮችና ለእናንተ ያላቸውን መልእክት እንዲያቀርቡ በዚሁ በቀጥታ መስመር እጠይቃቸዋለውኝ። እንግዲህ ስልካቸው በተጠራ ጊዜ በቀጥታ በመስመር ላይ ያቀርባቸዋለሁ። አሁን ስልካቸው እየጠራ ነው። የእሳቸውን መልእክት እንሰማለን ማለት ነው። እንግዲህ አድማጮቻችን እግዚአብሔር እጅግ በጣም መልካም ስላደረገልን እግዚአብሔርን እጅግ አድርገን እያመሰገን ነው የምንገኘው። እግዚአብሔር የተመሰገነ ይሁን። እንግዲህ ይህ የአድቬንቲስት ወረድ ሬድዮ የሚዲያ ኃላፊ የሆኑት አቶ ምረት ዳኜ ስልካቸውን እንዳነሱልን በቀጥታ ወደ እናንተ መልእክት እንዲያደርሱልን እናደርጋለን። ስልካቸው እንደተከፈተ እንደተገናኘን እናገናኛችሁ እንሞክራለን። ስለዚህ እጅግ በጣም ደስ ብሎናል። አሁን መዝሙር ሰምተን እንመለሳለን። ከመዝሙር በኋላ እንግዲህ የዚህ የሚዲያ ዳይሬክተር መስመር ላይ ከተገኙ መልእክታቸውን እንዲያስተላልፉልን እናደርጋለን። እስከዛ እግዚአብሔርን እጅግ እያመሰገን መዝሙር እየሰማን እንቆያለን። Yes, እግዚአብሔር እንዲሁ ዓለምን ወደዋልና አንድ ልጁን እስኪሰጥ ድረስ በእርሱ ያመነ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ይላል የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ። እግዚአብሔር የተመሰገነ ይሁን። ይህንን የምሥራች ቃል ከእናንተ ጋር በተደጋጋሚ ለመስማትና ለመከታተል እግዚአብሔር ይህንን መስመር ስለከፈተልን፣ እግዚአብሔርን እጅግ አድርገን እናመሰግናለን። እስቲ ወደ አንድ አድማጭ ደውልና መስመር ላይ ካገኘዋቸው እሳቸው በጣም በጸሎት ለዚህ የሬዲዮ ፕሮግራም እጅግ በጣም የጸለዩ ነበረ። ስለዚህ መሪጌታ ተስፋው ይባላሉ። እንግዲህ መሪጌታ ተስፋውን መስመር ላይ ካገኘናቸው ይህንን የምሥራች እናበስራቸዋለን።

ጤና ይስጥልኝ፣ መሪ ጌታ ተስፋው እንደምን አሉ? በጣም እግዚአብሔር ይመስገን። በጣም በጣም ሰላም ነን፣ በጣም ሰላም ነን። እግዚአብሔርን እንዲያመሰግኑ ነው የደወልኩልዎት። ጸሎቶ ተሰምቷል። የስርጭታችን እንደገና ስለጀመረ እግዚአብሔር የተመሰገነ ይሁን። በጣም አመሰግናለሁ። ለእናንተም ክብርና ጸጋ ያው ክርስቶስ ያዲላችሁ። በጣም ጥሩ የመጽሐፍ ቅዱስ ትናት ተቋርጦ እኔ እራሱ በቃ በጣም የሆነ እንትን ነገር ጊዜ ነበር ሱ ሳላጀር ስትቀር ማለት ነው። በጣም እግዚአብሔር ይመስገን። አሁን መስመሩ ተከፍተዋል። እንግዲህ ከነገ ጀምሮ ፕሮግራሙን በሰዓቱ ላይ እንዲከታተሉ እንጋብዛቸዋለን። እሺ፣ በጣም ጥሩ፣ በጣም አመሰግናለሁ። እሺ፣ በረከቱን ይበልጅ በቃ ወገኖች ሁሉ አመስግኑልን፣ በጸሎት አብረውን የነበሩትን ሁሉ እግዚአብሔር ከሁላችን ጋር ይሁን። ሰላምኑልን፣ የሰሩትን በተለያየ መልኩ የተባበሩትን ሁሉ መዲያን ያበንዛርክልን እናመሰግናለን። እሺ፣ እደውላለሁ፣ እከታተላለሁ ፕሮግራም። እሺ፣ ሰላምኑልኝ፣ ሰላምኑልኝ። አዎ መሪጌታን እንግዲህ በመስመር ላይ አግኝተናቸው ደስታቸውን በእውነት በጣም ደስ ብሏቸው ደስታቸውን አካፍለውናል። በተደጋጋሚ እየደወሉ በጸሎታቸው እጅግ በጣም ይሄ ፕሮግራም እንዲቀጥል በእውነት እየጠየቁ ነበረ። እሳቸው እንዳሉን ይህን ፕሮግራም ሳልሰማ ከዋልኩኝ በጣም በጣም በጣም ነው ቅር የሚለኝና፣ በጣም ጎሎብኝ ነበረ። አሁን ግን እግዚአብሔር ይመስገን ይህንን ላስተካከሉ ሁሉ መድኃኔ ዓለም ጌታ ኢየሱስ ክርስቶስ ይባርክልኝ ብለው መልእክታቸውን አስተላልፈዋል። መሪ ጌታ እጅግ በጣም እናመሰግናለን። አንድ ወንድማችን ደግሞ ካሴ የሚባል ከኮንሶ በተደጋጋሚ የደወለ ይህ ፕሮግራም መቋረጡ እጅግ በጣም እንዳሳዘነው የነገረን ነበረ። ለሱም የምስራችሁን አሁን ደውዬ አሳውቃለሁኝ። ይህንን መዝሙር እየሰማን እንጠብቃለን። መስመር እንደ ገፋ አቀርበዋል። ካሴ ስልክ እየጠራ ነው። እናገኘዋለን ብለን ተስፋ እናደርጋለን። ሰላም ጠና ስጥልን፣ ወንድም ካሴ እግዚአብሔር ይመስገን። እንዴት ነህ አንተ? ሰላም ከረም ከረምክልን? በጣም በጣም ደስ ይላል። እንትን ሬዲዮን ፕሮግራማችን ያው ተቋርጦ ነበር። እጅግ አሳስፎ ነበር አንተም። አዎ ተቋርጧል። በሲልግ እየተደወለን በሲልጉም አይነሳም። ሲልጅን ተቋረጠ። በጣም ተከራረመን። በጣም አሁን እንደገና ስለጀመረ ይሄንን የምስራች ለአበስርህ ነው። እንግዲህ ከነገ ጀምሮ ፕሮግራሙን እንድትከታተል ጋብዛሃለሁ። በጣም እውነቴን ነው። ትክክል ነው። ፕሮግራሙ ጀምረዋል። እግዚአብሔር የተመሰገነ ይሁን። እንግዲህ እግዚአብሔር ይሄንን እድል ስለሰጠን እግዚአብሔር አመስግን አመስግን። አንተም ብዙ ጸልየሃል። ብዙ ሞክረሃል። ስለዚህ እግዚአብሔር ጸሎትህን ሰምተዋል። እግዚአብሔር ይመስገን። በጣም እንግዲህ እግዚአብሔር ረድቦ እንግዲህ እስከዛ ይሄ ወደ ሁለት ወር ቀዳማ ነው መሰለኝ እንግዲህ የቆያችሁበት እንትኑ መጨናነቅ ላይ እንግዲህ የቆያችሁ። ልክ ነው፣ ልክ ነው። ወደ ሁለት ወር የሚሆን በዚህ ቴክኒክ ችግር ምክንያት ቆይተን ነበረ። አሁን ግን ሁሉም ነገር ተሳክቶ ፕሮግራሙ ወደ ነበረበት ተመልሶ ስርጭቱ ጀምረዋል። እግዚአብሔር የተመሰገነ ይሁን። እግዚአብሔርን አመስግንልን። በጣም እግዚአብሔር እናንተ ጋር እንግዲህ እስከሚመጣ ድረስ አዎ ያን ስርጭታቸው እንግዲህ አይዞ በርቱ። እንግዲህ እንደዛው እንግዲህ በጸሎታችን እና የእናንተም ጸሎት የእኛም ጸሎት እንግዲህ ሁሉም ነገር እንግዲህ ያው ምንድን ነው የሚባለው እግዚአብሔር እንግዲህ ከሁሉም በላይ ነው። እውነት ማንም ማንም ማንም ከማንም አገልግሎት ጋር እውነት ነው። እውነት ከእናንተም ከእኛም እንግዲህ ያው ምን ከልክ ያለፈ ምስጋና ነው። እንግዲህ ስለደወላችሁ እግዚአብሔር ይመስገን። እንግዲህ መከታተልን ቀጥል የተደዋወልን ደግሞ እንጫወታለን። እግዚአብሔር ከአንተ ጋር ይሁን፣ ሰላም ሁንልኝ። ነገ ይጀመራል ማለት ነው? አዎ ነገ ስርጭት ይጀምራል። ነገ በሰዓቱ ላይ ታገኛለህ። እግዚአብሔር ይመስገን። አዎ ከሰዓቱ አጨማመር ኬንቲኑ፣ ምናምን ሁሉም ነገር ተስተካክሏል ማለት ነው። ሁሉ ነገር ተስተካክሏል። እግዚአብሔር የተመሰገነ ይሁን። ሌሎችንም ሰዎች አድመህ እንግዲህ ሬዲዮን እንዲያዳምጡ አድርግልን። ቸሪቅ ጠመን ሰላሙንልኝ። ቻው አሜን! አሜን! በጣም ደስ የሚል ነው። ካሴ ከኮንሶ ነው የሚሰማው። ብዙ ሰዎች ከእሱ ጋር ሆነው ሬዲዮ ይከታተላሉ እና በመቋረጡ ምክንያት እጅግ በጣም አዝነው ነበረ። ነገር ግን እግዚአብሔር የተመሰገነ ይሁን አሁን ፕሮግራማችን በመቀጠሉ ምክንያት ኮንሶ ያሉት ወዳጆቻችን እንደገና በዚህ በእግዚአብሔር ዘላለማዊ ቃል እየተጽናኑ እስከ ሰማይ ድረስ ብለዋል። ወንድማችን ካሴ እስከ ሰማይ ድረስ እንዘልቃለን። እግዚአብሔር የተመሰገነ ይሁን። እንደገና ወንድማችን በቃሉ የሚባል ደግሞ እንደዚሁ አድማጫችን በተደጋጋሚ እየደወለ የዚህ ፕሮግራም መቋረጥ እጅግ በጣም እንዳሳሰበው ያጫውተን ነበረ። እስቲ ወደ እሱ ደግሞ ደውለን የምሥራቹን እናበስረዋለን። በቃሉን እስከምናገኝ ድረስ ይህንን መዝሙር ደግሞ እጋብዛቸዋለሁ። መዝሙሩን እየሰማን እንቆያለን። የወንድማችን በቃሉ ስልክ እየጠራ ነው። መስመር ላይ እንደምናገኘው ተስፋ እናደርጋለን። ወንድማችን በቃሉ ሰላም ጥና ስጥልን። ወንድማችን በቃሉ አብሮ ይስጥልን። ወንድሞ ቢላዊ ቶቶስ አበበ እንደምን አደርግ? እግዚአብሔር ይመስገን። አንተ እንዴት ነህ? ሰላም አደርግ። እግዚአብሔር ይመስገን። ሰላማችሁ ይብዛ። አሜን አሜን። የምስራች ላበስርህ ነው። የተቋረጠው ፕሮግራማችን ከነገ ጀምሮ ይሰራጫል። እግዚአብሔር ይመስገን። አሜን አሜን። ወንድማችን አሜን አሜን አሜን። አንተም በብዙ ስጸልይ ነበር ለፕሮግራሙ እግዚአብሔር ጸሎት ወንጌላዊ ከዚህ በፊት ብታይ ብዙ ትክክለኛ ስለመለኮት እሱን ሰቡትና የምትተነሉትና አድብተን አይተነዋል። ተረት ተረት ነው ኦርቶዶክሱ ተረት ተረት ነው ፕሮቴስታንቱ ተረት ተረት ነው። ግን በጣም እኔ በጣም ከምንም በላይ ከምንም በላይ ከምንም ከምንም በላይ በቃ የክርስቶስን የእግዚአብሔር ሕልውና ከምንም በላይ በሚገባ ተረድቻለሁ። እንግዲህ ዓመት ቀድሻለሁ የሚገርምት ቤተክርስቲያን የሚባለውን እንዲሁም በአለሳሶት አስራ አምስት ዓመት ምናምን ቀድሻለሁ፣ ግን አንድም በቃ እንጂ አንድም ነገር እንደዚህ ነገር አይቻላቅም። ለእኔ ግን ይሄ በጣም የሚገርምህ ነው። በቃ ምግብ በለው ምግብ በለው፣ በተለይ ደግሞ የምሰጣቸው ፕሮግራሞች ከእግዚአብሔር ነው። ከእግዚአብሔር ነው። እግዚአብሔር ይመስገን። የትነ በቃሉ የአንተ አድራሻ የት ነው? ሊሙ ገነት ይባላል። እዛ አካባቢ አድቨንቲስቶች የሉ? ግን አለ ጅማ አለ አውቃለሁ። እንጂማ አይዞህ ወደፊት ይኖራል። አንተ መሰረት ትጥላለህ፣ መሰረት ትጥላለህ። እግዚአብሔር ይመስገን። በቃ በቃሉዬ፣ በርታ በጸሎት ጥያቄዎችን ምናምን ካሉህ እንደዚሁ እየደወልክ አቅርብልኝ። በተቻለ ተዘጋጅተን ፕሮግራሙ ላይ እናቀርባለን። ስለዚህ እግዚአብሔር የተመሰገነ ይሁን። እንግዲህ ከነገ ጀምሮ ግሩም ድንቅ የሆነውን የእግዚአብሔርን ቃል አብረን እንካፈላለን። እግዚአብሔር ከአንተ ጋር ይሁን፣ ጸጋ ይብዛል። በቃልዬ እሺ፣ በቃልዬ እሺ፣ በቃልዬ ሰላሙን ሁንልኝ። አሜን አሜን። እግዚአብሔር የተመሰገነ ይሁን። ወንድማችን በቃሉን ይኸው በአግኝተነዋል ከመስመር ላይ እጅግ በጣም ደስ ብሎታል። በእውነት በዚህ ሬዲዮ እጅግ በጣም ከሚባረኩና እጅግ በጣም አድናቆት ካለው ካላቸው ወንድሞች መካከል እሱ አንዱ ነው። ከነበረበት ጨለማ ወጥቶ ዛሬ በዚህ ሬዲዮ ምክንያት የእግዚአብሔር ቃል እውነት እንደበራለት የነገረን ነው ያለው። ስለዚህ እግዚአብሔር የተመሰገነ ይሁን። ጥቂት ሰዎች አሉን። አሁንም እየደወልን ይህንን የምስራችን እናበስራቸዋለን። እስቲ አሁን ደግሞ ጋሩማ ጋሩማ የሚባል አንድ ወገናችን ወለጋ ውስጥ ያለ ተከታታያችን ነው እና ጋሩማን እስቲ ደውለን ይህንን የምሥራች እናበስረዋለን። እስቲ ጋሩማን እስከምናገኝ ይህንን መዝሙር ደግሞ የሰማን እንቆያለን። ወደ ጋሩማ ደግሞ ያፈራ ተስፋ አልቆርጥም አዲስ ቀን መጣ እየጠራ ነው የጋሩማ ስልክ። እርግጠኛ ነን እንደምናገኘው። ሰላም ጤና ይስጥልኝ ወንድማችን ጋሩማ፣ እንደምን አለ? ከዚህ ከአዲስ አበባ እንግዲህ አድቬንቲስት ዓለም አቀፍ ሬዲዮ ነው የምደውልልህ። አውቀኸኛል መቼም እግዚአብሔር ይመስገን። እግዚአብሔር ይመስገን። እንይዛለን እንግዲህ አድማጮቻችንን በሙሉ በእውነት በደንብ አድርገን እንይዛለን። አሜን አሜን። ወንድም ጋር ፕሮግራማችን ለጥቂት ጊዜ ተቋርጦ ነበረ ታስታውሳለህ? አዎ። አንድ ሁለት ወር ያህል የቴክኒክ ችግር ገጥሞን ተቋርጦ እኔ ሬዲዮ እንዳለ አቧራ ወይ ጉድ! ወንድሜን ወንድሜን አሁን ግን አቧራውን አራግፍና ከነገ ጀምሮ ፕሮግራማችን የቀጠለ ነውና መስመሩ ላይ ታገኘናለ። እንግዲህ ይሄ ግሩም ድንቅ የሆነ የእግዚአብሔር ቃል መሰራጨት ጀምሯል። ይህንን የምሰራሽ ልነግረ ነው

እያየን ደግሞ ሰዓት እየጨመርን እናሻሽላለን። አሁን ለጊዜው እንደ መጀመሪያው ነው። እዛው ላይ ታገኘዋለህ። እንግዲህ መከታተልህን ቀጥል ወንድሜ። አመሰግናለሁ። ትንሽም እንዲሁ ትንሽ የተዛባብኝና ፊቱንም ያስቸገረኝ ነበረው። አዎ፣ የሰንበት ትምህርት ፊት ከኦሮምኛ ጋራ በትክክል ይሄድ ነበር። በትክክልም ያልክ ነበረ በየወሩ። ልክ ነው፣ ልክ ነው አሁን እየተዛባ ምንትን እያለ ገና የኦሮምኛው ክፍል ሲደርስ ገና እናቴ ደግሞ በአራተኛው ወይ በስምንተኛው በአስረኛው ልክ ሆ ነው እነዚህ ከይህ ክፍል ምንድን ነው ብዬ ግርማን ሲጠይቅ ቆይ እጠይቃቸዋለሁ ይላል። እሱም ደግሞ ቢዚ ሆናል በቃ አልተገኛ አልተገናኛችሁም ሆነ። ይሁን እንግዲህ እግዚአብሔር በጊዜው ነው እንግዲህ ሁሉም ነገር ሁሉ የሚያደርገው። ልክ ነህ በጣም። አሁን ግን አስተካክለን በሰዓቱ እንቀጥላለን፣ እኩል እንሄዳለን። እግዚአብሔር ይርዳን። ጸልይልን እንግዲህ እሺ ነው። ከነገ ጀምሮ ከነገ በሰዓቱ ላይ ጣቢያው ላይ አድርገ ሬዲዮኗን እንግዲህ አዋራዋን አራግፈ አስተካክለ ጠብቀን ምን አባቴ ነው የሚያደርገው ዛ አሳዝኖኛል። መቼም ጋሩም ስዬ ሰላሙን ልኝ፣ ሰላሙን ልኝ። አንድ ቀን በቸር ያጋጥመን፣ በጌታ በጌታ አንድ ቀን በቸር ያጋጥመን። ሰላሙን ልኝ። እሺ። በጣም በጣም ደስ ይላል ወንድሜ ጋሩምሳ በጣም በጣም ተጎድቶ ነበር። በእውነት እዛ ገጠሪ ውስጥ ምንም አይነት መገናኛ የለንም፣ ይሄ ተስፋችን ይሄ ብቻ ነበረ። አሁን እሱም ሲቋረጥ እጅግ ልባችን ተነክቶዋል አዝነናል እያለ ነበረ አሁን እግዚአብሔር የተመሰገነ ይሁን ፕሮግራሙ እንደገና መጀመሩን ስነግረው እጅግ በጣም ነው የተደሰተው ሬዲዮን የራሴ አቧራ ጠጥታ ነበረ አሁን አራግፌ እንደገና ደግሞ ቀጥላለሁ ብሏል እግዚአብሔር እንግዲህ ለዚህ ስላበቃን እግዚአብሔር የተመሰገነ ይሁን እስቲ ሌሎች አድማጮቻችን አንድ ሁለት አድማጮቻችን ጋር እሞክራለን። በየጊዜውም ደግሞ እንደዚህ የተቋረጠባቸው አድማጮቻችን ወደ ፕሮግራሙ እንዲመለሱ የምናውቃቸውን አድራሻዎች እየደወልን እናሳስባለን። ለዛሬ አንድ ሁለት አድማጮች ጋር እንደውላለን። እስከዛው ይህን መዝሙር እየሰማን እንጠብቃለን አዲስ art is art ወንድማችን ታየ ወደ ዮሐንስ ወንድም ታየ፣ እንደምን አለህ አለው። እግዚአብሔር ይመስገን። ታላቅ የምስራች ልነግርህ ነው ዛሬ የደወልኩልህ። ታየ፣ የምስራች ልነግርህ ነው የምደውልልህ። ሬዲዮናችን ተቋርጦ ነበር እንደምታውቀው፣ ከነገ ጀምሮ ስርጭቱ ይጀምራል። ስለዚህ እንግዲህ እንደ ዘወትሩ መከታተል እንድትቀጥል ለነግርህ ነው የደወልኩበት። አሜን አሜን ነው ያለ ሰውም እግዚአብሔር ይመስገን ይመስገን ያለው ይመስገነው። እናንተ ይመስገን ያው ሚለ ያቄ ሚጠይቅም ነገር ቢሆን ና። እሺ እሺ ወንድም ታዬ። ሬዲዮኑን መከታተል ቀጥል። ቴሌቪዥንም ይደርሳል እናንተ ጋር። በጣም ደስ ይላል እንግዲህ ሆብ ቻናልም በመከታተል ሁለቱንም በመከታተል እንግዲህ እንድትበረታ እነግርሃለሁ። እግዚአብሔር ካንተ ጋር ይሁን። እሺ፣ እናመሰግናለን አቶ ታዬ እንግዲህ በስልክም እየተገናኘን እንነጋገራለን። ጥያቄም ካለውት፣ ያልገባው ነገር ዝግጁ ነን ለማስረዳት። እግዚአብሔር ከእርስዎ ጋር እና ከቤተሰቡ ጋር ይሁን። እግዚአብሔር ይባርከውት። እሺ፣ ሰላሙን ሁሉልኝ። በጣም ደስ ይላል። ወንድማችንም አቶ ታዬ ወደ ዮሐንስ የእኛ ተከታታይ ናቸው። እግዚአብሔር የተመሰገነ ይሁን እንደ አሁንም ቴሌቪዥንም ደግሞ ጀምረዋል በሆፕ ቻናልም መልእክት እየተከታተሉ ነው ያለው የምሥራቹ ቃል እንግዲህ ለዓለም ሁሉ በዚህ መልክ የደረሰ ስለሆነ እግዚአብሔርን እጅግ አድርገን እናመሰግናለን የመጨረሻ ስልክ ወደ አርማጮ አርማጮ ደውላለሁኝ ወደ አርማጮ እንደውም ወደ ሱዳን ጠረፍ አካባቢ ነው ይሄ ስልኩ እስከሚነሳል ድረስ ይህን ሙዚቃ ይህንን መዝሙር እየሰማን እንቀጥላለን ከመዝሙሩ በኋላ መስመር ላይ ካገኘሁት ምናልባት ስለሆነ ኢትዮጵያ አስቸጋሪ ነው እሞክራለን እስከዛ መዝሙር ዳብታ So... አድማጮቻችን ስለነበረን ጊዜ እግዚአብሔር ግ አርገን እናመሰግናለን። እንግዲህ ፕሮግራማችን እንደቀጠለ ሁላችሁም እንደተደሰታችሁ እናምናለን። የምታውቋቸው ሰዎች ካሉ ይህን ፕሮግራም መጀመሩን እያበሰራችሁ፣ ይህንን ጣቢያ እንዲከታተሉ ደግሞ እየመሰከራችሁ ብዙ አድማጮችን እንድናፈራ እግዚአብሔር ይርዳን። እንግዲህ በሚቀጥለው ፕሮግራማችን በነገው ፕሮግራማችን መደበኛ ፕሮግራማችንን ይዘን እንቀጥላለን። እስከዛው የእግዚአብሔር ጸጋ ከሁላችሁም ጋር ይሁን። እግዚአብሔር ይህንን ግሩም ድንቅ የሆነ የእግዚአብሔር መልእክት እንዲሰራጭ እና ለሁሉ እንዲደርስ ኃይልና ጥበብ እንዲሰጠን ጸሎታችንና ምኞታችን ነው። የእግዚአብሔር ቸርነትና ምሕረት በያላችሁበት በየገጠሩ በየተራራው በየ ሸለቆ ያላችሁትን ሁሉ ወንድሞችና እህቶች ይባርክ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይባርካችሁ። ሰላም። ልት